ተያያዥ ርዕስ ነው። የተከታዩም ዘገባ በሌላ በኩል የመዳው ላቦ ዩኒቨርሲቲ የአምስተኛ ዓመት የኢንጂነሪንግ ትምህርት ተማሪ የነበረውና በዩኒቨርሲቲ ውስጥ ስለተገደለው ወጣት ሳሙኤል ከተማ አሟሟት ያውቁ እንደሆን ጽዮን ግርማ ወላጅ አባቱን አቶ ከተማ በቀለን አነጋግራለች። ይህንኑ ተንተርሳም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩን ፕሮፌሰር መረራ ጉድናን በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ጠይቃ ተከታዩን አጠናቅራለች። ሟች ሳሙኤል ከተማ የአንደኛና የሁለተኛ ደረጃ ትምህርቱን በተወለደበት ድሬዳዋ ከተማ አጠናቆ ለዩኒቨርስቲ ትምህርቱ ሮቤ ከተማ ወደሚገኘው መደ ወላቡ ዩኒቨርሲቲ እንደሄደና ትምህርቱን ሊያጠናቅቅ የወራት እድሜ የቀረው የኢንጂነሪንግ ተማሪ እንደነበር ወላጅ አባቱ አቶ ከተማ በቀለ ገልጸዋል። ልጃቸው እርሳቸው ጋር ደርሶ ከተመለሰ አንድ ወር እንደማይሞላው የገለጹት ወላጅ አባቱ ታህሳስ 28 ቀን ለዋለው የገና በዓል የመልካም ምኞት መግለጫ ተለዋውጠው እንደነበረ ገልጸው ሚያዚያ 30 ቀን ዩኒቨርሲቲ ውስጥ ግርግር መፈጠሩንና ልጃቸው አደጋ ደርሶበት ወደ አዲስ አበባ መላኩን መስማታቸውን ከሌላ ልጃቸው ጋር በመሆን ወደ አዲስ አበባ ለመሄድ ከቤታቸው ከወጡም በኋላ ልጃቸው ህይወቱ ማለፉ እንደተነገራቸው ገልጸውልናል። የልጃቸው ህይወት እንዴት እንደጠፋ ጠይቀናቸው ነበር። ሰው ላይ አልነበርኩም። ያው የተለያዩ ኢንፎርሜሽኖችን የምሰማው ግን ተማሪዎች ደብድበውት ነው የገደሉት። ምክንያቱም በእርግጠኝነት እንግዲህ ያው እኔ አላውቅም፣ ልናውቅም አንችልም። ነገር ግን ልዩ ቅዱስ ልጅ ነው የሚያሰምት ነው። ከዛ ውጭ እንግዲህ በምን ምክንያት እሱን እንዲገሉት እንደቻሉ በእርግጠኝነት የማውቀው ነገር የለም። የአሟሟቱን ሁኔታ ለማየት አስክሬዱን ፈትሸው እንደሆነ የተጠየቁት አቶ ከተማ አይ ምንም። ምክንያቱም በሳፈር ውስጥ ታሽጎን የመጣው መልኩም ብቻ ነው ያየ ነው። በቃ ከዛዎች ግን ያው ኢንፎርሜሽን ነው። ያው በድንጋይ ይሁን በምንም ናቆም ብቻ ጭንቅላቱ አካባቢ ላይ ተመትቷል። በቃ በዛ አይነት ምክንያት እንደሞተ ነው። በቃ ይዘውት የመጡ ሰዎች ነገሩ የልጃቸውን አሟሟት ከየት እንደሰሙ፣ አስክሬኑንም ይዞላቸው የመጣው ማን እንደሆነ፣ በተማሪዎች እንደተገደለ የሰሙትስ እንዴት እንደሆነ የተጠየቁት አቶ ከተማ አስክሬኑን ድሬዳዋ ሲገባ ማለት ነው የፖሊስ ባ ባልደረባ ነው የዛ አካባቢ ማለት ነው ይዞ የመጣው የፖሊስ ባልደረባው፣ በቃ የነገረኝን ነው ዳርት ሚ በቃ መነግርሽ ማለት ነው ሳምሶን ከተማ ማለት አለ። በዩኒቨርሲቲ ውስጥ ከዲኑ ጀምሮ እስከ ዘበኛ ድረስ ማለት ነው የሚወደድ ፍጹም ንጹ የሆነ ልጅ እንኳን ሊገደል ሊገደልና ምንም ነገር እንትን የሌለው ልጅ ነው። ነገር ግን ልጁ እነሱ የፈለጉት በትክክለኛ ስሙን አሁን ረስቼው ሊሆን ይችላል። ሊገድሉ የፈለጉት እዛ ዶርም ሲመጡ የኔ ልጅ ማለት ነው። ያው አንድ ዶርሙ ነው የሚኖሩት እዛ ውስጥ እዛ ዶርም ውስጥ አብረው ስለሚኖሩ ቀጥታ መጥተው ዶርሙን ይበረግዱታል በሩን። ከዛ እነሱ መብራት አብስቶ ይጮኸዋሉ። ሲጮሁ ማንም ይደርስላቸው አልነበረም። ከውጭ ቆመው በሩን፣ መብራቱን አብሩ የልጁን ስም ጠርተው ወገን፣ ካልሰጣችሁ እናንተን እንገላቸዋለን ብሎ ይሏቸዋል። ከጎን በመስኮት በኮሪደር በኩል የሚገናኝ በር አለ። ያንን ሌላ ቡድን ደግሞ መጥቶ በርግዶ በመስተዋሉ ሰብረው ሲመጣ የእኔ ልጅ ደግሞ ምኑ ናችሁ ምናምን ብሎ አንገቱ ብቅ ሲያደርግ በኮብል ስዲንጋይ ጋይ መሬት ላይ አነጠፉት። ከዛ በኋላ የሚደበድቡት ሲደበድቡት እናንተ ብለው ልጁ ደንበ ደቀም ሲሆንላቸው ይሸሻሉ፣ የተለበቁትን ልጆች ያመልጣሉ ማለት ነው። ከእርሳቸውም አንደበት ሆነ ከሌሎች የትምህርት ቤቱና የቤተ ክርስቲያን አገልግሎት ከሚያቀርብበት የግቢ ጉባኤ ወጣቶች እንደተሰማው ተማሪ ሳሙኤል ከተማሪዎቹ ጋር ተግባቢና መስኩን እንደነበር መስማታችንን አንዳንድ አስተያየት ሰጪዎች በተማሪ ተገደለ መባሉ አጠያያቂ ነው እንደሚሉ ጠቅሰን ጠየቅናቸው። ማን ገደለው የሚለው ነገር ሳይሆን ማን አስገደለው ነው ተማሪ ቢዘለው ተማሪውን ቢዘል ያስደረገው ከውጭ ኮበስ ጀርባው ሌላ ነገር ማን የሚለው ነገር ያው ሊወጣ የሚችለው ያው እንግዲህ ህጋዊ በሆነ የመርመራ ሂደት በዛ ስለሆነ እኔ ያንን ነገር ባለሙያዎች እንትን ቢሉት ይሻላል። አቶ ከተማ ካሉበት የቦታ ርቀት አንጻር እንዲሁም አሁን የሚገኙት በሀዘን ላይ በመሆኑ ጉዳዩ ለማጣራት ምንም እንዳልተንቀሳቀሱ ገልጸው በመጨረሻም ይህም ብለዋል ተማሪ ተማሪ ግድለ ማለት የተማሪ ጨቋኝ ያ ተማሪ ነው ማለት ነው። ይሄ ነገር በቃ ፍጹም አብሶሉትሊ የማይሆን ነገር ነው። እኛ በኢትዮጵያ ታሪክ ውስጥ ነው የምነግርሽ። እስከ ዛሬ ድረስ እኔም ለትምህርት ቤትስ ያልቼ ልጅ ወልጄ ይደረስ ድረስ ማለት ነው ከጥንታዊ የኢትዮጵያ ተማሪዎች ታሪክም አምጌ ወይም ደግሞ እስከማውቀው ድረስ ባለው ትል በኢትዮጵያ ታሪክ ውስጥ ተማሪ ተማሪን የገደለበት እንቅስቃሴ የኔ ልጅ የመጀመሪያዊ ኢትዮጵያዊ ነው ብዬ ይችላለች። ስለዚህ አሁንም ተማሪዎች ሌሎች ተጠቃሚ ለመሆን የሚፈልጉ ማለት ነው ልጆች በተማሪዎች ለመጠቀምና የራሳቸውን የመዝበራ ሆነ ወይ የራሳቸውን ዓላማ ለማሳካት የሚያደርጉት እንቅስቃሴ ስለሆነ ተማሪዎች ቢያንስ አንድ ነገር ከማድረጋቸው በፊት ተማሪዎች ስንል ተምረዋልና ከሌላው ህብረተሰብ የተሻለ ማገናዘብ ስለሚችሉ መጀመሪያ አንድ ነገር ውስጥ ከመጀመራቸው ነው ከማድረጋቸው በፊት ቆም ብለው ያስቡ። ይህ ነገር ወዴት ነው? ይህ ነገር ምንድን ነው ውጤት ውስጥ። ሁለተኛው የድሮ ኢትዮጵያውያን ተማሪዎች የትግል ታሪክን ዞር ብለው ያንብቡ። ተማሪ ተማሪን ገድሎ ያውቅን? ምናልባት የመንግስት ኃይል ወታደር ተማሪን ገድሎ ያውቃል እንጂ ተማሪ ተማሪን ገድሎ አያውቅም። ስለዚህ የሮቤ ዩኒቨርሲቲ ተማሪዎች የሰራችሁት ታሪክ የመጨረሻ የወርስ ታሪክ ነው የሰራችሁት። ስለዚህ ከዚህ ሰጠብራችሁ ወደፊት ለምታደርጉት የትግል እንትን ራሳችሁን አዘጋጁ የሚል መልዕክት ጭር መሰላቸው ንበልል። ይህን ጉዳይ በተመለከተ የሚያውቁት ነገር ይኖር እንደሆነ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን ጠይቀናቸው ነበር። እኔ ድርጣራ ልጁ መሞቱን ሰምቻለሁ። መንግስት ምናልባት በሁለቱ ብሔረሰቦች መሀል ግጭት ለመፍጠር ለመጠቀም ሲንቀሳቀስ እንደነበረ ሰምቻለሁ። ከዛ ውጭ ግን ያውደ የተለየ መረጃ ለራሳችን ባለ ድረስ ሄደን የሰበሰብነው ነገር የለም። ግን በተመሮች መሀል በተለየ ጋር በሚባለው ነገር በግጭት እንደ ሞተ ለእንትን ለማድረግ መንግስት እንደሚጥር ሰምቼ ነበር። ሙሉ መረጃ ሊኖረኝ አይችልም፤ ምክንያቱም በመደወላቡ ዩኒቨርሲቲ በወታደር ሲል ነው ያለው። እዛ ለማ የምናገኛቸው ነገሮች የተወሰኑ ናቸው ማለት ነው። የዩ ፓርቲ ለአንዱ እነንትና ናቸው እነዚህ ያደረጉት፣ ለዚህኛ ደግሞ እንደዛ ነው እነዛ ናቸው እነዚህ ያደረጉት እያሉ የግጭት ሁኔታን ለመፍጠር ከፈለገ ያስቸግራል። እስከ ዛሬ ድረስ በነበረ የተቃውሞ እንቅስቃሴ ተማሪን ተማሪ ገድሏል ሲባል እንዳልሰሙ የተናገሩት ፕሮፌሰር መረራ በተለይ ግድያ ደረጃ የደረሰ ቅርብ ጊዜ ትዝ የሚለኝ ነገር የለም። ከሆነም የመጀመሪያው ነው የሚሆነው። በተለይ እንደዚህ አይነት ሁኔታ ለመጠቀም የሚንቀሳቀስ አካል መጠርጠር ያስፈልጋል። ምክንያቱም ለምሳሌ ኔ ከዚህ ቤት ማቁ አዲስ አበባ ዩኒቨርሲቲና ሌሎች አካባቢዎች ብዙ ጊዜ በተማሪዎች መካከል የሚደረጉ ግጭቶች ከውጭ ቀዝቃሽ አላቸው። በተለይ የከፋፍሌ ጊዜ ሴራ ሰለባ የሚሆኑባቸው ሁኔታዎች እንደነበሩት ይዝለኛል። ገዢ ፓርቲ እንዲያሉ ተቃውሞዎች ሲነሱ ሁሌም ቢሆን የተለያዩ ዘዴዎችን እንደሚጠቀም የተናገሩት ፕሮፌሰር መራራ ለወጣት ሳሙኤልም ሆነ ከተፈጠረ ሁኔታ ጋር በተያያዘ ህይወታቸው ላለፉት መጽናናትን ተመኝተው የሚከተለውን መልእክት አስተላልፈዋል። ለሞቱት ልጆች እግዚአብሔር ነፍሳችሁን ይማር ላለው ቤት ለቤተሰቡ ቤተሰቦቻቸው መጽናናትን ይመኛለሁ። ዋና ዋና ጉዳይ ለወደፊቱም ቢሆን እውነት የእርስ በርስ ግጭት ከሆነ ከእንደዚህ አይነት ነገር ሁሉም የኢትዮጵያ ወጣቶች የኦሮሞ ወጣቶችም እንደዚህ አይነት ነገር እንዲጠነቀቁ ደጋግሜ ያጠና ለማለት ይፈልጋለሁ። ወጣቶችም ሆኑ ህዝቡ እርስ በራሱ ወደ ግጭት ውስጥ እንዳይገባ ደጋግሜ ስንመክር ነበር። አሁንም ደጋግሜ ለመምከር የሚፈልገው ይህንኑን ነው ዋና ጉዳይ አንዱ ሌላውን ኢላማ የማድረጉ ጥያቄ ሳይሆን ለሁላችንም የምትሆን ኢትዮጵያን የመፍጠሩ ጥያቄ ስለሆነ እዚህ ግጭት ውስጥ የሚያስገባቸው ምን የሚያደርጋቸው ነገር መኖር የለበትም። ስለዚህ አሁንም ደጋግሜ ያደራ የምለው በእንደዚህ አይነት ግጭትና በውስጥ እንዳይገቡ ነው። እውነት ከሆነ በተለይም የገዩ ፓርቲ የከፋፍሌ ግዛ ሴራ ሰለባ እንዳይሆኑ ደጋግሜ ያደራላለሁ።